በዛሬ ዕለት በመቀሌ ከተማ የባጃጅ ሾፌሮች የሥራ ማቆም አድማ መጥተዋል። በከተማይቱ የመጓጓዣ አገልግሎት በስፋት የሚሰጡት ባለ ሦስት እግር ሞተር ቢሲክሌቶች ዛሬ በመቀሌ ጎዳናዎች አይታዩም ይላል ግርማይ ገብሩ ከትግራይ ባደረሰን ዘገባ። ዛሬ መጋቢት አስራ አራት በመቀለ ከተማ አገልግሎት በመስጠት ላይ የነበሩ ባጃጆች በመቱት የስራ ማቆም አድማ ምክንያት በከተማዋ ይሽለኮለኩ የነበሩት ባጃጆች እንደ ወትረው አይታዩም። ለዚህ የስራ ማቆም አድማ ምክንያት የሆነው ባጃጆች በስምሪት እንዲሰሩ የሚሰሩበት መለያ ወይም ደግሞ ታፔላ እንዲለጥፉ የሚያስገድድ ሕግ በመቃወማቸው እንደሆነ ተገልጿል። ባለባጃጆች ይህንን መመሪያ እኛን አይጠቅመንም ይላሉ። የሚመለከታቸው የመንግስት አካላትም እንዲያነጋግሩንና ችግሮቻችንን ገልጸን በውይይት እንዲፈታለን እንፈልጋለን ብለዋል። አስተያየት ሰጪዎቹ ታጋ መፍታት ጀምረዋል የሚል ኢንፎርሜሽን አለ። ዛሬ ለምን ታቤላት ወስድም ተብሎ ማለት ነው። ማቆም ያሰብነው ነገ ነበር፣ ግን ዛሬ እንደዛ ጀመረስ ሲባል ጠዋቶ የወጣ ባጃጅ እንዳለ ወደ ቤቱ ተመልሷል። ስለዚህ የሚመለከተው አካል እንዲያይልን ነው የምንፈልገው። እኛ መስራት ካለብን መስራት አለብን። ህዝቡ ማገልገል ነው ዋና አላማችን። በኮንትራትም ይሁን በመስመር ሆን እኛም መስራት የምንፈልገው ግን፣ አንዳንድ የሚወጣ ህግ ያልተጠና እንደ ዜጋ የማንቆጠርበት አካሄድ አለ በሚዲያ የሚናገሩት ነገር በጣም ያሳዝናል። ተስማምተናል ይላሉ፣ ግን አልተስማማንም። ከህዝብ ሊነጥሉን አንዳንድ የሚናገሯቸው ነገሮች አሉ። እኛ ግን ሰርተን ምን በላ በሀገራችን ውስጥ ያለው ሁኔታ ተጠቅመን ራሳችን መለወጥ አለብን ማሻሻል አለብን ብለን ለመስራት ከተነሳ ለምን በህጉ መሰረት በትክክለኛው አካሄድ ሌላ ነገር ያመጣሉ? ይሄ ጥያቄያችንን ይህን ፈልጋለን። በመቀለ ከተማ የኮንስትራክሽን የመንገድና ትራንስፖርት ጽህፈት ቤት ኃላፊ የሆኑት አቶ መሐሪ ገብር ህይወት በከተማዋ ተፈጠረ ስለተባለው የስራ ማቆም አድማ መረጃ እንደሌላቸው ተናግረው ቢሆንም የባጃጅ ባለቤቶችና አሽከርካሪዎች የመንግስት ህግና ደንብ እንዲያከብሩ ጽህፈት ቤታቸው እየሰራ እንዳለ ገልጸዋል። አሁን መጀመሪያ የስራ ማቆም አድማ አድርገዋል የሚለው እስካሁን የደረሰን መረጃ የለም። አድማ አድርጎ በከተማ የፈጠረው ችግርም የለም። ከራሳቸው የማህበሮች አባሎች ጋር እየተነጋገሩ ሊሆን ይችላሉ። ከዛ ውጭ በመቀሌ ከተማ በትራንስፖርቱ የተፈጠረ ምንም ችግር የለም። የኛ ጽህፈት ቤት በህግ ነው የሚመራ። ትራንስፖርት ነው የራሱ አሰራር ህግ፣ የራሱ ደንብ አለው። ስለዚህ በደንብና በስርዓት መሰረት ወደ ስርዓት ግቡ ነው። ከህግ ውጭ ሆኖ ህብረተሰብም ማገልገልም አይቻልም። ለራሳቸው ግልጋሎት የሚሰጡም የራሳቸው ጥቅም ሊጠበቅ አይችልም። ስለዚህ የኛ ጽሕፈት ቤት ስርዓት ባለው በትራንስፖርት ህግና ደንብ መሰረት ስርዓት ይዘው እንዲያገለግሉ ለራሳቸውና ለህብረተሰባቸው በቂ የሆነ የተጠቃሚነት ደረጃቸውን እንዲያሳድጉ ነው እምነታችን ማለት ነው። አብዛኛዎቹ የባጃጅ አሽከርካሪዎች ያሳሰባቸው ጉዳይ መለያ ወይም ደግሞ ታፔላ ለጥፎ በስምሪት በሚሰሩበት ሰዓት የኮንትራት ስራ መስራት ያስቸግረናል፣ ይኸውም በኮንትራት ምክንያት ከመስመራችን ውጭ ብንገኝ የትራፊክ ፖሊስ ሊቀጣን ይችላል ሲሉ ያላቸውን ስጋት ይገልጻሉ። ታፔላ መለጠፉ ብቻ አይደለም እኮ እኛ የተቃወምነው፣ ግን ከታፔላ ውጭ ሌላ ቦታ ላይ ከተገኘ ትራፊክ ፖሊሶች እንደፈለጉት ያደርጉሃል። ከታፔላ ውጭ ሌላ ቦታ ላይ ከተገኘ እርምጃ ይወሰደብሃል የሚል አለ። ወረቀቱም እኛ ይዘን መተናል። ከህግ ውጭ መውጣት አንፈልግም ግን የሁላችን አድቫንቴጅ ተጠብቆ እኛም የምንጠቀምበት ህዝቡ የምናገለግልበት ሲቹዌሽን አስር ፐርሰንቱ ችግር ያለው ባጃጅ ማስተካከል ነው ወይ ሁሉ የባጃጅ ሹፌር ቤተሰብ የሚያስተዳድር እንደዚህ አድርጎ ወደ ችግር ውስጥ መግባት የምናስተምራቸው ልጆች አሉ አሁን ችግር ውስጥ ወድቀናል እኛ ምንድን ነው እንዴት ነው እኛ አገራችን ነው በሀገራችን ውስጥ የተሻለ ሶሉሽን እንዲፈጠርልን ነው እንጂ እኛ ወታደሮች እኮ አይደለንም አድርግ አድርግ አይባልም የተሻለ ነገር ይምጣልን ነው ምንለው እንጂ በቃ እነሱ የሚሉት ሌላ በተጨባጭ ያለው ግን የተሳሳተ ነገር ነው አቶ መሀሪ ገብረ ህይወት የኮንትራት ስራ ይከለከለናል የሚለው አስተያየት ከሀቅ የራቀ ነው፣ ኮንትራት መስራት ተፈቅደዋል ይላሉ። ከኮንትራት ጋር የሚያገናኝ የለው፣ ኮንትራት ሙሉ ለሙሉ እንዲሰሩ ተቀምጠዋል። ምንድነው የተደረገው? በፒክ አወር የሚባለው ምንድነው? ህዝቡ የሚበዛበት ጊዜ ማለት ነው። በዛኛው ጊዜ በስምሪት እንዲያገለግሉ ብቻ ነው የተደረገው። ስለዚህ የኮንትራት ስራ ተከለከለናል የሚለው ከሀቅ የራቀ የተከለከለ ነገር የለም። እንዳለን ያለው በመስመር ገብተው የሚያገለግሉበት ሰዓት ግን ተገድበዋል። ያ ማለት ምንድነው? ጠዋት ከአንድ ተኩል እስከ 3 ሰዓት፣ ከ6 ሰዓት እስከ 8 ሰዓት፣ ከ11 ተኩል እስከ 3 ሰዓት ያለው ጊዜ ህዝቡ በሚጨናነቅበት ጊዜ መስመራቸው እንዲሸፍኑ መስመራቸው እየሸፈኑ ግን የኮንትራክት አገልግሎት ካገኙ ኦፕን እንደሆነ ነው በመመሪያው የተቀመጠው። ባጃጆች የስምሪት መለያ ለጥፈው ስራ የሚሰሩበት ቀነ ገደቡ ከነገ ወዲያ እንደሚያበቃ መንግስት ገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ።